ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዝምባብዌ የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማይቱ ሃራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ አረጋገጡ። ዚምባብዌ ችግሩ፣ ፕሬዚደንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣንና ለብዙ አመት መግዛት ደግሞ ብዙ ያባልጋል። ቅደም ተከተሉ ተምታቷል። የህዝብ መሪ ለመሆን አቋራጭ መንገድ የለም። ነጻነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረጅሙን መንገድ መጓዝ ይገባናል፣ ይላሉ ሮበርት ሙጋቤ ሮበርት ሙጋቤ የዛሬ 37 ዓመታት አመታት በፊት ከተናገሩት የተቀነጨበ ነው። ያ ረጅም መንገድ ለዛሬ ያደረሳቸው ይመስላል። በዚህ ላይ የሞርጋን ስቴት ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ጌታቸው መታፈሪያ ያወያዩናል። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን። ለሁለተኛው አጋማሽም እንዳልነው ትንታኔ ይሰጥበታል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ህዳር 6 ቀን 2010 ዓም ምሽት አስተናጋጆች አዳነች ፍስሀዬና ሰለሞን ክፍሌ እንሆናለን። አብረናችሁ ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የረጅም ጊዜ የዚምባብዌ መሪ ሮበርት ሙጋቤ ከመኖሪያ ቤታቸው እንዳይወጡ መደረጉን የደቡብ አፍሪካ ፕሬዝደንት ተናግረዋል። ለ37 ዓመታት ያህል ስልጣን ላይ የቆይቱን ሙጋቤ ከስልጣን ለማስወገድ በወታደራዊ ኃይል የተደገፈው ሙከራ እየተካሄደ ይመስላል። በመዲናይቱ ሐራሬ ውጥረት እንደሰፈነ የማህበራዊ ሚዲያ ወሬዎች አመላክተዋል። አንዳንድ የንግድ መደብሮች በጊዜ ተዘግተዋል። ትላንት በሐራሬ ዙሪያ ታንኮች ሲዘዋወሩ ታይተዋል። ፕሬዝደንት ሙጋቤ የቀድሞ ምክትል ፕሬዝደንት ኢሜርሰን ምናንጎዋ ደጋፊዎችን ከገዢው ዛኑ ፒኤፍ ፓርቲ የማስወጣቱን ተግባር ካላቆሙ ቦታውን ይዛሉ ሲሉ የአገሪቱ ወታደራዊ ኃይል ኃላፊ ጄኔራል ኮንስታንቲኖ ችዌንጌ ባለፈው ሰኞ አስጠንቀው ነበር። ፕሬዝደንት ሙጋቤ የፕሬዝደንት ሙጋቤ ምክትል ፕሬዝዳንቱን ከስልጣን ካባረሩ በኋላ በርካታ ሰዎች ታስረዋል። ጀነራል ቺዌንጌ መግለጫውን ከሰጡ በኋላ የሀገሪቱ ገዢ ፓርቲ ጀነራሉን በክህደት ተግባር ከሷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናት ለናቶ ጉርሜሳ አያኖ እንዲመሰክሩ የሰጠውን ትዕዛዝ አጽምቷል። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙ ቀጠሮ ይዟል። መጽሔት ወደ ኋላ ዝርዝር ያቀርብበታል። ከሶማሊያ መንግስት ጋር የተቀነባበረ የዩናይትድ ስቴትስ የአየር ድብደባ በርካታ የአልሸባብ ሸባብ አማጽያን እንደገደለ የዩናይትድ ስቴትስ የአፍሪቃ እዝ ያወጣው መግለጫ ጠቁሟል። የትላንቱ የአየር ድብደባ የተካሄደው ከመዲናይቱ ሞቅዲሾ ሰሜን ምዕራብ 97 ኪሎ ሜትር ርቀት ባለው ቦታ ላይ መሆኑን እዙ ያወጣው መግለጫ ጠቅሷል። አንዳንድ ባለሥልጣኖች እንደሚሉት አሁን በጽንፈኛው ቡድን ላይ በመካሄድ ላይ ያለው ወታደራዊ እንቅስቃሴ ሰፊ ጥቃት ለመክፈት ያመቻቻል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን በጎበኙበት ወቅት የጸጥታ ኃይሎችና በራሳቸው አነሳሽነት የሚንቀሳቀሱ ወገኖች ራሂን በተባለው ክፍለ ሀገር ውስጥ ሰፊ የጭካኔ ተግባር ይፈጽማሉ የሚለው ተአማኒ ወሬ እንዳሳሰባቸው ገልጸዋል። ይሁንና ማዕቀብ እንዲጣል እንደማይመክሩ አስገንዝበዋል። የተባበሩት መንግሥታት ድርጅት በውዳኑ የሮሂንጋ ሙስሊሞች ላይ ይፈጸማል ስላለው የዘር ማጽዳት ተግባር ቲለርሰን ሲናገሩ፣ በግለሰቦች ላይ ያተኮረ ማዕቀብ መጣሉ ተገቢ ሊሆን ይችላል። አጠቃላይ ማዕቀብ መጣል ግን ቀውሱን በመፍታት ረገድ ሲረዳ አይታየኝም ብለዋል። የውጭ ጉዳይ ሚኒስትሩ ይህን ያሉት ከሀገሪቱ መሪ አውንግ ሳን ሱ ቺ ጎን ሆነው ነው። ዩናይትድ ስቴትስ ለሮሂንጋ ስደተኞች ተጨማሪ 47 ሚሊዮን ዶላር እንደምትሰጥም በማስታወቅ ሚያንማር እንዲሳካላት እንፈልጋለን ብለዋል። በአጠቃላይ በያዝነው ዓመት አሜሪካ ለሮሂንጋ ስደተኞች የሰጠችው ገንዘብ 87 ሚሊዮን ዶላር ደርሷል። ቻይና በያዝነው ሳምንት ወደ ሰሜን ኮሪያ ልዩ ልዑክ እንደምትልክ ታውቋል። ቻይና በቅርቡ ስላከናወነችው ብሔራዊ ኮንግረስ ከሰሜን ኮሪያ ጋር ለመወያየት ስትል የቻይና ኮሚኒስት ፓርቲ የውጭ ጉዳይ ኃላፊ ሶንግ ታውን በመጪው አርብ ወደ ሰሜን ኮሪያ እንደሚሄዱ ኦፊሴላዊው ሽንዋ የዜና አገልግሎት ዘግቧል። ዘገባው ስለ ጉብኝቱ ዝርዝር የገለጸው ነገር የለም። ቻይና ዋናዋ የሰሜን ኮሪያ የንግድ አጋር ነች። ቅርብ ዲፕሎማሲያዊ ግንኙነትም አላቸው። ከቅርብ ጊዜያቱ ወዲህ ግን የሁለቱ ሀገሮች ግንኙነት ውጥረት ተንጸባርቆበታል። ቻይና ሰሜን ኮሪያ በምታሳየው የእምቢተኛነት ባህሪ ደስተኛ አይደለችም። ሰሜን ኮሪያ የተጣሉባትን በርካታ ዓለም አቀፍ ማዕቀቦችን ችላ በማለት የኒክሌርና የቦሊስቲክ ሚሳይል ሙከራዎች ማድረጓ ቻይናን አሳዝኗል። ስለሆነም ቻይና የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለችውን በርካታ የጣለውን በርካታ ማዕቀብ ደግፋለች በመጨረሻም ቻይና በባህር ላይ ስለሚደረጉ አጨቃጫቂ ወታደራዊ ትርኢቶች ከአስር የደቡብ ምስራቅ እስያ ሀገሮች ጋር ስምምነት ማድረጓ ከአንድ ዓመት በፊት ተከፋፍለው በነበሩት መንግስታት መካከል አዲስ የመተማመን መንፈስ መኖሩን ያሳያል ተብሏል የቤጂንግና የደቡብ ምስራቅ እስያ ሀገሮች ማኅበር መሪዎች በደቡብ ቻይና ባህር ግጭትን በሚያስወግድ ሕግ ላይ ለመነጋገር ባለፈው ሰኞ ፊሊፒንስ በተደረገው ጉባኤ ተስማምተዋል። አራት የደቡብ ምስራቅ እስያ ሀገሮችና ታይዋን በደቡብ ቻይና ባህር ውስጥ ይገባናል የሚሉት ክልል አለ። ቻይና ደግሞ ዘጠና ከመቶ የእኔ ግዛት ነው ትላለች። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ቀጣይ ዘገባ እናልፋለን። ዜናዎቹ ወደሚተነትኑበት ማለቴ ነው። በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ ካለው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው መቆየቱ ይነገራል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደቱን አስተጓጉሏል። ከትግራይ ክልል የመጡ ከአንድ መቶ የሚበልጡ ተማሪዎች ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል ሄደዋል። ከሌሎች ክልል የመጡ ተማሪዎችም እንዲሁ ተሰብስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን እንመለሳለን ብለዋል። የመቱ ዩኒቨርስቲ ባለሥልጣናትም የተፈጠረው ሁኔታ የመማር ማስተማር ሂደቱን ማስተጓጎሉን ገልጸው በዛሬው ዕለት ትምህርት እንዲጀመር አዘው ነበር ማምሻውን እንደ ተረዳ ነው ግን በርካታ ተማሪዎች ወደ ክፍል ከመግባት ይልቅ ወደ መጣንበት መልሱን እያሉ ነው። ሄኖክ ሰማግዜር ዝርዝር ዘገባ አለው። በኦሮሚያ ክልል መቱ ዩኒቨርሲቲ ዛሬም ትምህርት አልተጀመረም። ዛሬ ማምሻውን ከዩኒቨርስቲው በስልክ ያነጋገርናትና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች ተማሪ አስቀድሞ ከትግራይና ሶማሌ ክልል የመጡ ተማሪዎች በተከታታይ ትምህርት ቤቱን ጥለው ከወጡ በኋላ የሌሎች ክልል ተማሪዎችም መሰባሰብ ጀመሩ ትላለች። በሙሉ ተሰብስበው ነበር እቃቸው ምናምን ይዘው ወጥተው ማለት ነው። እና እንወጣለን አሉ። የግቢው ደግሞ አትወጡም ብሎ ያከለከለ ማለት ነው። ከዛ ሰበሰቧቸው። ፀሐይ ላይ ነው ያሉት ቀኑ ጋምቤላዎችን፣ የአማራዎችን ማለት ነው። ከዛ ሳይበሉ ሳይጠጡ ቀኑ ሙሉ ይዋሉ፣ ሌሊትም እንዲው በዛ ብርድ አድረው ጠዋት ላይ ከአማራ የሆነ የመጣ ሰዋል መሰለኝ ዛሬ ጠዋት ማለት ነው። እና ዛሬ ሰብስቧቸው ነበረ። ገና ከስብሰባ የደቡቦችን ተሰብስበዋል፣ ሁሉም ተሰብስበዋል። ገና ምን እንደተባለ አላረጋግጥም፣ ግን ት ያለው ነገር ያለ ተማሪዎቹ ያነሷቸው ጥያቄዎች ምን ነበሩ? በተለይ ከአማራ ክልል የመጡ ተማሪዎችን ስብሰባ የተካፈለችው ተማሪ ታስረዳለች። በተማሪዎቹ የተነሳው በቃ ያለውን ትምህርት ልንማር ነው፣ ይሄን ያህል እርቀት የመጣ ነው። እዚህ ደግሞ ትምህርት እየተሰጠን አይደለም። እዚህም በጀት አንጨርስም፣ ቤተሰቦቻችንም አናስቸግርም፣ ወደ ቤት እንሄዳለን፣ ከእናንተ ምንም አንፈልግም የተባለው ዛሬ ጠዋት ደግሞ ክላስ እንዲገቡ ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ካሉ ማስታወቂያ ቢነገርም ማንም ፈቃደኛ የሆነ በቃ በጣም የሆነ የሚያስፈራ አይነት ነው ማለት ምንም በቃ ሰላማዊ የሆነ ነገር አለ። ድር ይወጣል፣ ሰው ሻንጣው ይወጣል። እንደገና የሚገባም አለ የሚወጣም አለ። በቃ ነው ወከባ። ወደ ሳምንቱ መጨረሻ ነው ሰዳችሁ ለሳምንታት ለደህንነታችን እንሰጋለን ያሉ ከትግራይ ክልል የመጡ ተማሪዎች በአንዳንድ ተማሪዎች ወከባ፣ ድብደባና በክልሉ የጸጥታ ኃይሎችም ለእስራት የተዳረጉ ወገኖቻችን አሉ ሲሉ ግቢውን ጥለው ወጥተው ነበር የሰነበቱት። ለደህንነቱ በመስጋት ስሙን ያልጠቀሰ አንድ ተማሪ ከትግራይ ክልል የመጡ ተማሪዎች በሆቴል በፌዴራል ፖሊስ ጣቢያና አሁን ደግሞ በጋምቤላ ዩኒቨርሲቲ ግቢ እንደሚገኙ ይናገራል። በቃ ሞቶ ሀያ ነን ያለንበት ቦታ ደግሞ በጋምቤላ በግቢው ነው። ተማሪዎቹ ተፈጠረ የሚሉትን የደህንነት ስጋት ምን እንደሆኑ በዝርዝር እንዲያስረዱ ጠይቀናል። እናንተ ሌላ ነገር አላችሁ ጎንቡ ነገር ምናምን አላችሁና እንደዛ አይነት ተብሎ በቃ ህይወታችን ስላስፈጋል ነው ያጣው። እኔ ራሴ ጓደኛዬ ነው ባንዲራ የተደረገለት ልጅ የሆነ ባንዲራ፣ የኦነግ ባንዲራ እና ተገኝተዋል ዶርም ውስጥ ማን እንዳስቀመጠው አይደና፣ እና ከውጭ ነው ባንዲራ ተገኝቶበታል ምናምን ተብሎ ታሰረና፣ በዛ በኩል እኔ ራሴ ለአንድ ቀን ታስሬ ነበር አብረን እሱ ጋር ፎቶ ተነስተው ስለነበር ጓደኛ ጓደኛው ነህ ምናምን ተብል አሉና በዛ ታ የት ሀገር ልጅ ነው ጓደኛ የምትለው? በጋምቤላ ዩኒቨርሲቲ ግቢ ውስጥ እንደሚገኙ የተናገሩት ተማሪዎች የትምህርት ሚኒስቴር ተወካይ ሁኔታዎች ሲረጋጉ ወደ መቱ እንደሚመለሱ እንደገለጹላቸው አስረድተዋል። ከጋምቤላ በቀጥታ ወደ አዲስ አበባ በአውሮፕላን የተጓዘች አንዲት ተማሪ በዩኒቨርሲቲ ውስጥ የሚታየው የጸጥታ ችግር ከባድ ስጋት ስለፈጠረባት ትምህርቷን ወደፊት መቀጠሏን ትጠራጠራለች። በጣም ከባድ ችግር ነበር። ያን ተማሪ ለተማሪ ማስጠርጣሪ ሲያሳድር ካቸሩ ያለው ያለ ሰውም አታምም እንደሚያደረግን ማለት ነው። ሲቀጥል ደግሞ ተማሪዎቹ እንዳልትወሩ ና ክልል ስነች ዋስና የለንም እነሱ ይውጡልን ምናምን ተብሎ ተነሳ። ሲቀጥል ደግሞ በቃ የትግራይ ተወላጆች ምንም ባላረጉት ነገር የሆነ መወንጀል እንደዚህ እንደዚህ ስለት ይዘው ነበር ሰቦ ልጆች አሉ ባንዴራ ደግሞ እየታሰረው ልጅ ያልኩት ማለት እንትን እንደሚለው ከተውበት ነው። ሎከር ውስጥ ማለት ነው አውቀው እነሱን ለመወጀ ልጅ እሱ ለምንም ታምር የሆነ ባንዲራ ሎከር ውስጥ አይገኝም ሲጀመር ማለት ነው። ታውቂዋለሽ፣ እሱን ለመወንጀል ያክል ነው። ታውቂዋለሽ። አቃለኝ ታጎት ይባላል። ኤልትሪካል አምስተኛ አመት ተማሪ ነው። እሺ፣ ከዛ በኋላ ምንድን ነው የተፈጠረው ካምፓስ ውስጥ ያኔ? ማት ሲጀመር ከሶማሌዎች ጋር ነበር ችግር ማለት ነው። ያው ክረምት የሆነ ችግር አልነበረ ኦሮሚያ ሶማሌ ማለት እነሱ ይቅል ምናምን ተባለ። ቀስ ከሳምንት በኋላ ደግሞ ወደ ትግራይ ተወላጆች መጣ ሲጀመር ሲጀመር ማለት ነው። ሁሉም የትግራይ ሕዝብ መንግስትን ይደግፋል ብለ ስለሚያስቡ ነው። በቃ እኛ ላይ ጥላቻ አለባቸው ሲጀመር ማለት ነው። እኛ የመንግስት እንደሆነ ነው አድርገው የሚያስቡ ሁላችንም መንግስት እንደምንደግፍ የኢህአዴግ አባላት እንደሆነ ምናምን ነው የሚያስቡ በመቱ ዩኒቨርሲቲ የሁለተኛ ዓመት የኮምፒውተር ሳይንስ ተማሪ እንደሆነ የገለጸው የኦሮሚያ ተወላጅ በተለይ የክልሉ ልጆች ያደረባቸውን የጸጥታ ስጋት ሲያስረዳ፣ ፌደራል አጋዚ ግብ ገብተዋል። አጋዝ ምናምን ስለገቡ እኛማ ፈርተው ወጣን። አዎ ወጣን። ለምንድን ነው የወጣችሁበት ምክንያት? ከመቼ ጀምሮ ነው የወጣችሁት? ቆያል። በቃ እስካሁን መቶ ዩኒቨርሲቲ ከገባን በኋላ እስካሁን ትምህርት ምንም የለም። እስካሁን አልጀመርህም። ሰላም ምናምን የለም። በቃ አሁን እኛ እንደበድበዋል፣ እንገልዋል ስለሆነ የመቱ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ቂጤሳ ጨመዳ የተወሰኑ ተማሪዎች ግቢውን ጥለው መሄዳቸውን ገልጸው በክልሉ ባለስልጣናትና የሀገር ሽማግሌዎች ሁኔታውን ለማረጋጋት ስራ መጀመሩን ተናግረዋል። ጆሌኒ ሰበ ትግራይ ከንተን ዩኒቨርሲቲ ከነኬስ ጅሩ ከንበረከን የትግራይ ተወላጅ የሆኑ እዚህ ዩኒቨርሲቲ ውስጥ የሚማሩ አሉ። እዚህ ከተማ ውስጥ ታዲያ ባንዲራ ተያዘ ቦምብ ተያዘ ተብሎ ሁለት ጊዜ ሲወራ ግቢው ውስጥ ያሉ ተማሪዎች መፍራት ጀመሩ። በዩኒቨርሲቲ ውስጥ የተማሪዎች ዶርም ይፈተሽ ብለው ተማሪዎች ስለጠየቁ ለአንድ ቀን መኝታ ክፍሎቻቸው ተፈተሹ። ከዚያ በኋላ የተወሰኑ የትግራይ ተወላጅ የሆኑ ተማሪዎች ግቢውን ጥለው ወጡ። የተማሪዎች መኖሪያ ክፍሎች ፍተሻው ይላሉ ያነጋገርናቸው ተማሪዎች ሁሉንም ያካተተ አልነበረም። ፍተሻ ግን ለሁሉም ተማሪ አይደለም። ያው ለትግራይ ለትግራይ ተወላጆች ምናምን የሆነ ነበረ። በአይንሽ ተመልክተሻል አንቺ? በዘገባችን ያነጋገርናቸው ሁሉ በግቢው ውስጥ የኦነግ ባንዲራ ተገኘበት ተብሎ ከተወነጀለ አንድ ተማሪ ውጪ ፈንጂ አልተያዘም፣ አልተገኘም። ይህንን አስመልክቶ ሁለቱ ተማሪዎች እንዲነጋገሩ አድርገናል። ተማ ውስጥ ቦምብ ተያይዘዋል ግቢ ውስጥ ባንዲራና አንዳንድ ልጆች ተያዙ ያለ ያለ እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው፣ ስሟ እንዲጠቀስ አልፈለገችም። አብራህ የምትማር ተማሪ ነች። እስኪ በአንቺ በኩል ያለውን እንስማ። ሲጀመር ሲጀመር ቦምብ ምናምን የተባለው ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር አንድ ትግሬ እንትን ስለት ይዟል ተብሎ ጫካ ሁላ እንትን ተበጥሯል ምናምን፣ እዚህ ጋር ጥሎታል ምናምን ተብሎ ማለት ነው የተደረገ የተወራ ወሬ ነበር። አንድ ትግሬ ቦምብ የያዘ ሲባል በቃ ይዘዋል ምናምን ተብሎ እነሱ ራሱ ከመስራታቸው እንደዚህ ከስጋታቸው የተነሳ ነው፣ እኛንም ለማሳደድ ውጡ ለማለት ምናምን የደረሱ ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዟል ተብሎ ሲወራ ስለ እውነቱ ስለ እውነት ለማረጋገጥ እንትን ያለ ተማሪ ያለ የለም ሲጀመር ማለት ነው በዛ ተይዞ ነው ሲቀጥል ደግሞ መንግስትና ትግሬ ምንድን ነው የሚያገናኘው ሲጀመር ማለት ነው ጉዳዩን በቅርበት የሚከታተሉ የመቱ ከተማ ኗሪ የጸጥታ ችግሩን ለመፍታት የዩኒቨርስቲው ባለስልጣናት እየወሰዱት ያለው እርምጃ ሁኔታዎችን እንዳባባሰ ይናገራሉ መጀመሪያ ነገሮችን እያዩ ይሄን ተማሪ ምንድን ነው የሚያበሳቸው ምንድን ነው ማደረግ ማድረግ የሚቻለው እነዚህ ተማሪዎች የሄዱበትን ምክንያት ይታወቃል። ከዚህ በፊት ችግር ፈጥሯል። ሕዝቡ በሰላም እየኖረ እነሱ ሌላ መንገድ በመሄድ የአካባቢውን፣ የተማሪውን፣ የዩኒቨርስቲውን ማህበረሰብን አደጋ ላይ የሚጥል ድርጊት የፈጠሩት እና ይሄ ነው ተማሪውን እንዲያበሳጭ ያደረገ። በኢትዮጵያ የሚታየው የፖለቲካና የጸጥታ ችግር በዩኒቨርስቲ የሚገኙ ተማሪዎችን ኑሮና የመማር ማስተማር ሂደቱን እያወከ መሆኑን ጉዳዩን የሚከታተሉ እንደዚሁም ተማሪዎቹ ያስረዳሉ። በዛ ተነሳና እዛ የኛ ልጆች ወይም ደግሞ የኦሮሚያ ክልል ልጆች እዛ እየተገደሉ ነው የሶማሌ ክልል። ስለዚህ ተማሪዎች እዛ መሄድ የለባቸውም፣ ጅጅጋ ኦር ሌላ ሶማሌ ክልል ያሉት ተማሪዎች ወደ ክልላቸው ወይም ደግሞ ሌላ ክልል መመለስ አለባቸው ብለው ሰልፍ ወጡ። የኦሮሚያ ክልል ተማሪዎቹ ከዛ እንደዛ ካልተደረገ ተማሪዎቹ ካልተመለሱ ክላስ አንጀምርም ምናምን ተባለ። ያው ያው እንደሚፈልጉት ተደረገላቸው። ከዛ ትንሽ አንድ ሁለት ቀን ክላስ ጀመርን። ከዛ በኋላ ደግሞ ልጁ የሆነ ወሬ ሲናፈስ እንደዚህ ትግሬዎች ጎንዙ ይዟል ምናን ሲባል የተናፈሰ ወሬ ነው። ከዛ ከተማሪዎቹ እንደተረዳ ነው በመቱ ዩኒቨርሲቲ በተለይ ከሁሉም ማህበረሰብ ስጋት ተፈጥሯል። ተማሪዎቹ እንደሚሉት የሶማሌና የትግራይ ክልል ተማሪዎች ለደህንነታችን ሰግተናል ሲሉ፣ ከሌሎች ክልሎች ማለት አማራ፣ ደቡብ፣ ጋምቤላና ሌሎች ክልሎች የመጡ ትምህርት አለመጀመሩ ያሳስባቸዋል። ደህንነታችን ይጠበቅ እያሉ እየጠየቁ ነው። የኦሮሚያ ክልል ተማሪዎች ደግሞ የጸጥታ ኃይሎች ወደ ግቢ ሲገቡ ወከባና እስራት ይደርስብናል ሲሉ መለዮ ለባሽ አይፈልጉም። በክረምቱ ወቅት በሶማሌ ክልል ያስተምሩ የነበሩ የኦሮሞ ተወላጅ መምህራን ለደህንነታቸው በመስጋት ወደ ጅጅጋ ዩኒቨርሲቲ ግቢ መሸሻቸውን ተከትሎ ተማሪዎች በዚህ ዓመት የኦሮሚያ ተማሪዎች ማለት ነው በዩኒቨርሲቲው ለመማር የጸጥታ ስጋት እንዳላቸው ካስታወቁ በኋላ በክልሉ መንግስት ኦሮሚያ ውስጥ ባሉ ከፍተኛ የትምህርት ተቋማት እንዲመደቡ ውሳኔ ተላልፏል። ከውሳኔው አስቀድሞ አንድ ንጉሴ ግርማ የተባለ የኦሮሚያ ተወላጅ ተማሪም ትምህርት ቤት ሄዶ በጸጥታ ኃይሎች በጥይት መመታቱ ተዘግቧል። አድማጮች፣ ይህ በእንዲህ እንዳለ የመቱ ዩኒቨርሲቲ ፕሬዚደንት ዶክተር ታደሰ ሀብታሙ የሥራ መልቀቂያ ደብዳቤ አስገብተዋል። ለምን ሄኖክ ሰማእግዜር አሁን ማምሻውን አነጋግሯቸው ነበር። ግቢ ውስጥ በነበረ ችግር ምክንያት ልጆች ወጥቶ ነበረ ከመቱ ዩኒቨርሲቲ እየሾለኩ እየሾለኩ ወደ ጋምቤላ ሄደው ነበር ልጆች እነዚህ ልጆች በቃ ተከፍተው ሄደዋል። ከመጡ ተግባብተው ከኛ ጋር የተሰጣቸውን የልመና ሂደት እና የማስተማመኛ ሂደት ሰምተው ከመጡ በኋላ እስቲ ሰብሰብ ብለን ደግሞ ተማሪዎቹም ነፃ እንደሆኑ ከተማሪ ከኦሮሞ ተማሪዎች ከተማሪዎች ሁ ሰላም ፎረም ይባላል ስቱደንትስ ካውንስል አለ መምህራንን ይዘን አባገዳችን ይዘን የዞን ጸጥታ ይዘን የሀገር ሽማግሌዎች ይዘን እና አስተዳደር ክፍሉ ይዘን ኮንፊደንስ እንዲኖራቸው እና በግቢ ውጭ ወደ ግቢ ሲመጡ ሰብሰብ አድ አድርገን ውጭ በአዳራሽ ውስጥ ወያተናቸው በል እንግዲህ እኛ ከእንግዲህ ምንም ነገር አትሆንም። በቀጣይ ወደ ዩኒቨርሲቲያችሁ ተመለሳችሁ ስራችን ስሉ ብለን ልጆችን ወደ ውስጥ ወደ ግቢ እንሸኛለን። ከከተማ ከተማ ነው ያለው መጀመሪያ። በአውቶቡስ ነው ከጋምቤላ ያመጡን ልዩ ሰዎቹ ከዛ እነዚህ ልጆች መምጣታቸው ራሱ ደስ ብሏቸው እየጨፈሩ ይገባሉ ወደ ግቢ። ከዛ እኔ ተኮትዬ ሲሄድ ግቢ ውስጥ ችግር እንደተፈጠረ ደግሞ አየሁ። ምንድን ነው ችግር የተፈጠረው? የኦሮሞ ልጆች የተወሰኑ ግሩፕ ምንድን ነው የሚሉት? ከአሁን በፊት እኛ ምን ሳናደርጋቸው ሄዱ፣ ከሄዱ በኋላ ደግሞ አሁን ምን አይቶ ሄዱ? ለምን ተመለሱ? እዚህ የነበሩት ምን ሆኑ? የሚል አይነት ዝም ብሎ አለለ የጩኸት ነገር ያስነሳሉ በቃ የተቃውሞ አይነት መጫወት። መጀመሪያ በእርግጥ ተስማምተን ነበር እዛ። በኋላ ልጆቹን የያዘው መኪና ዞሮ ይወጣል ተግቢ በቃ በጣም ደነገጥኩኝ። እኔ በጣም ደነገጥኩ፣ እጅግ በጣም ደነገጥኩኝ። ልፋታችን ብዙ ነበር፣ እነዚህ ልጆች ወደዛ አሳምነው ለማምጣት። እኛ ብቻ ሳይሆን የፌደራል አካላቱ በጣም ብዙ አካላት የተሳተፈበት የማሳመን ስራ ነበር የተሰራው። እዚህ አደረስን በኋላ እንደገና ደግሞ ሪቨርስ ሲያደርግ በጣም ተናደር ተሰማኝ ነው በቃ። ምን ማድረግ አለብኝ እሱ ነው፣ ስለ እሱ ነው የማስበው። እሱን እያሰብኩ እያለሁ ልጆች እንግዲህ ሰልፍ ነገር ሰዓት ከአስራ አምስት በኋላ ከአንድ ሰዓት በኋላ ነው ከምሽቱ አንድ ሰዓት በኋላ ስለሆነ ጨለምለም ብሏል። በሉ እንግዲህ ልጆች ልክ አልሰራችሁም፣ ልክ አልሰራችሁም። እባካቸውና በሉ ተረጋጉን ውደዶ ምግቡ እያልኩ እስከ አራት ሰዓት አምስት ሰዓት ጋር ቆየሁ፣ ግድ ከነሱ ጋር ቆየሁ። እነዚህ ልጆች ደግሞ ከጋምቤላ የመጡት ምግብ አልበሉም መኝታ የላቸውም። እንደገና መኝታና ምግብ ወደዛ ትራንስፖርት እንዲሆን አደረኩና ልጆቹ አረጋግቼ ወደ ቤት ሳልገባ ነው እዛ ቆሜ በቃ፣ ያለሆነ ውዥብር ትነሳል። ዳሁን ዳሁን ታደሰ ማለት ጀመሩ። እዛው እነሱ ጋር ቆሜ ነው። ማታ ነው፣ ብቻዬን ነኝ። ከዛ የፈርታ ክፍልም አለ። በርግጥ እኔ ደግሞ ልጆቹን ፈርቻለሁ። በጣም ነው የምቀርባቸው። ኤክስትሪም ነው የምቀርባቸው። ከዛ እናድር፣ ጠዋት ሰላሙ አይዘል እዛው ግቢ ውስጥ ነው። ኢሹ ምንድነው፣ ታደሰ ወርዶ ሌላ ሰው መሆን አለበት። አድማጮች በዚምባብዌ ወቅታዊ ሁኔታ ላይ ያተኮረው የዕለቱ አብይ ርዕስ ደርሶናል። ከዜናዎቹ እንደሰማችሁት የዚምባብዌው የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማይቱ ሐራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ አረጋግጠዋል። ሮበርት ሙጋቤ ከ37 ዓመታት የፕሬዝደንትነት ዘመን በኋላ ወታደራዊ ድጋፍ ባለው እንቅስቃሴ ዛሬ ከመንበረ ሥልጣናቸው ተገፍተው ወጥተዋል። ከተለያዩ ምንጮችና ትንታኞች የተገኙ መረጃዎችን አካቶ ሰሎሞን አባተ ተከታዩን አዘጋጅቷል። የሮበርት ሙጋቤ የአርባ ዓመታት ግድም ሥርዓተ መንግሥት ያከተመ ይመስላል። በአንድ ወቅት ታማኛቸው የነበሩት የጦር ጀነራል የመንግሥቱን የቴሌቪዥን ጣቢያ ተቆጣጥረው የዘጠና ሦስት ዓመቱን አዛውንት ፕሬዚደንትና ባለቤታቸውን በጥበቃ ሥራ አውለዋቸዋል። የጦር ሰራዊታ የጦር ሰራዊቱን ፓርላማውን ከቧል። ሮበርት ሙጋቤ እኮ አብዮተኛ የነጻነት ተዋጊ ጀግናና አርበኛ ሆነው ተወድሰዋል በዕድሜ ዘመናቸው። በ1917 ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር ያኔ ሮዴዣ ትባል በነበረች ግዛት ውስጥ የተወለዱት ሮበርት ጋብርኤል ሙጋቤ በ1967 ዓመተ ምሕረት ከፍ ወዳለው የፖለቲካ አመራር ዘለቁ። ያኔ ታዲያ ምሁሩና የቀድሞ አስተማሪ ሮበርት ሮዴዣን ቀፍድዶ ከያዛት የነጭ የበላይነት አገዛዝ ጋር ጉሮሮ ለጉሮሮ ተናንቀው ዱር የወጡት የተራዘመው የነጻነት የሽምቅ ተዋጊ አርበኛ ሮበርት ገና ከእስራት መፈታታቸው ነበር። በሁከተኛነት ተፈርዶባቸው ለዐሥር ዓመታት ዘብጥያ ወርደዋል። የህዝብ መሪ ለመሆን አቋራጭ መንገድ የለም። ነጻነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረዥሙን መንገድ መጓዝ ይገባናል። 1973 ዓ ም በዚህ ዘገባ ውስጥ ተለይቶ ካልተጠቀሰ በስተቀር ጊዜ የተጠቀሰው በኢትዮጵያ የዘመን አቆጣጠር ነው። አዲሲቱ ዚምባብዌ ተወለደች። ሮበርት ሙጋቤም የወጣቱ መንግሥት ጠቅላይ ሚኒስትር ሆኑ። በእነዚያ የመራሄ መንግሥትነት ሥልጣን ዘመናቸው የመጀመሪያ ዓመታት ታዲያ ሙጋቤ በሳል ቆራጥና ተጨባጭ በተባለ የአስተዳደር አያያዛቸው እጅግ የተሞገሱ ብዙ የተዘመረላቸውና የተጨበጨበላቸውም ሆኑ። እናም ወራት በወራት ዓመታት በዓመታት ላይ እየተደራረቡ በመጡ መጠን በቀጣዮቹ አስሮች ዓመታት ውስጥ እኒያ ብልህ መሪ የሥልጣናቸውን መደላደል እያጠናከሩ ቀጠሉ። በተቃዋሚዎቻቸው ላይም በጭካኔ የታጀበ ብተና ማሳደድና ሁከትን አበረቱ። በሺሆች የሚቆጠሩ ዚምባብዌያውያንም ሕይወቶች በዚያ ውስጥ ረገፉ። የዓለም ዐይኖች ዛሬ ሐራሬ ላይ ናቸው። የዛሬቱ ዕለት ሐራሬ ላይ እንደምትመጣ ማንም አያውቅም ነበር። ይህቺ ቀን እንደምትመጣ ግን ሁሉም ሰው ያውቅ ነበር። ጋዜጠኞች ሲናገሩ አንደበታቸው እንዲዘጋ ተደርጓል። በቅርብ ዓመታት ውስጥ በሚሊዮን የሚቆጠሩ ዚምባብዌያውያን ወደ ጎረቤት ደቡብ አፍሪካ እየተሰደዱ ከለላና ጥገኝነትን ሊሹ ወጥተዋል። ዛሬ በዛሬቱ ዕለት የዚምባብዌ ዕጣ ምን ሊሆን እንደሚችል ለመገመት በሚያስቸግር የመጨረሻ መጀመሪያና የመጀመሪያዎች መጀመሪያ ላይ ትገኛለች። በዕድሜም በእጅጉ የበለጠጉት ፕሬዚደንት ምክትላቸውን ኤመርሰን ምናንጋዋን ባለፈው ጥቅምት 25 ያባረሩ ጊዜ ፍቅር በራቃቸው ባለቤታቸው በግሬስ ሙጋቤም ወንበሩን ለመሙላት ባሰቡ ጊዜ የሰራዊቱ አለቃ ከፋቸው ተቆጡ። መሪው የተባራሪውን ምክትል ፕሬዚደንት ምናንጋጓን ደጋፊዎች ማዋከብና ማባረርን ካላቆሙ ሰራዊቴን ይዤ ሐራሬ ይገባለሁ አሉ። ትናንት ማክሰኞ ኅዳር አምስት ይህ ሁኔታ አሉ የዓለም አቀፉ ግጭትና ቀውስ አነፍናፊና መፍትሔ አፈላላጊ ቡድን አይሲጂ ተንታኝ ፒየር ፒጉ ባለፈው ሳምንት ጥቂት ቀናት ሁኔታው አብስቶ እየተበላሸ ሲመጣ አንዳች ነገር እንደሚወለድ እኮ ግልጽ ነበር። ጣልቃ ገባለሁ ያሉ ጊዜ ብዙ ሰው እንዲያው ልፍለፋ ቢጤ ነገር መስሎት ነበር። አይገቡም፣ ሙጋቤም ስልጣናቸውን የሙጥኝ እንዳሉ ይዘልቋታል እንጂ ፍንክቻ አይሉም ምንም ቢመጣ ያከሽፉታል ያሉ ብዙ ነበሩ። ለካስ የዚምባብዌ ጦር ዋና አዛዥ ጄኔራል ኮንስታንቲን ቾንጓ ልፍለፋ አልነበርም ያደረጉት። ረቡዕ ሕዳር 6 2010 ዓ ም ዛሬ ወታደሩ ያሉትን ፈጸሙ። ትናንት ሐራሬ ውስጥ ያጓሩ የነበሩ ዛሬን ነጋ አልነጋ ብለው ማልደው በመንግስት ላይ የሚገኘውን የሀገሪቱን በመንግስት እጅ ላይ የሚገኘውን የሀገሪቱን ቴሌቪዥን ጣቢያ ተቆጣጠሩና የጦሩ ቃል አቀባይ የሆኑት ሜጀር ጄኔራል ሲቡሲሶ ሞዮ ዚምባብዌን ክው ያደረገ የዓለምን ጆሮዎች ድንገት ያቀና መግለጫ ሰጡ። ሙጋቤ አርጂ ሙጋቤና ቤተሰባቸው በጥሩ ሁኔታ ላይ ይገኛሉ ደህንነታቸው የተጠበቀ ነው። እኛ እያነጠጠርን ያለኑ ራሳቸውን ከበዋቸው የኖሩ ወንጀለኞችን ሲፈጽሙ የነበሩ በሀገሪቱ ውስጥ ማኅበራዊና የምጣኔ ሀብት ጉስቁልና እንዲበዛ ያደረጉ ወንጀለኞችን ፍትሕ ፊት ማቅረብ ነው። ገዢው ዛኑ ፒኤፍ ከአስር ቀናት በፊት በሙጋቤ የተባረሩት ምናንጋግዋን እመልሳለሁ ብሏል። ሕገ መንግሥቱም እንደሚቀጥል ቃል ገብቷል። እነሆ ዚምባብዌ በሚባል መድረክ ላይ ድራማው ተጀምሯል እያሉ ነው የግራና የቀኝ ተንታኞች። ሮበርት ሙጋቤ መሬት ከነጭ ገበሬዎች ነጥቀው መሬት ለሌላቸው ጥቁሮች ለመሸንሸን የወሰዱት እርምጃ ዚምባብዌን ከዳቦ ቅርጫትነት ወደ ባዶ ቅርጫትነት ለውጧታል እያሉ የሚነቅፉ ብዙ ናቸው። የዚምባብዌ የገንዘብ ግሽበት በመቶና በሺህ መቶኛዎች ያናጠረ ሆነ። የዚምባብዌ ዶላር ወደቀ፣ ዋጋ አጣ ከምንዛሪው ገበያ ወጣ። ሥራ አጥነት አገሪቱን ዋጣት። የዛሬ ዘጠኝ ዓመት አካባቢ ዚምባብዌ ባካሄደችው ፕሬዚደንታዊ ምርጫ የመጀመሪያው ዙር የተቃውሞ መሪ ሞርጋን ቻንግራይ ሙጋቤን የማሸነፋቸው ዜና ፓርቲያቸውን ዛኑ ፒኤፍን፣ ራሳቸውን ፕሬዚደንቱንም በእጅጉ አስደነገጠና በተቃዋሚዎቻቸው ላይ የበረታ ሽብርና ሁከት እንዲነዙ አነሳሳቸው። ይህ ማሳደድ ቻንግራይ ያኔ ራሳቸውን ለማግለልና በሁለተኛው ዙር ላለመወዳደር ወደ መገደድ ወሰዳቸው። እነሆም ሥልጣን ለሙጋቤ ጸናች። ከአራት ዓመታት በኋላም በሁለት ሺህ አምስት ዓመተ ምሕረት ዚምባብዌ ባካሄደችው ምርጫ ሙጋቤ እንደገና አሸነፉ ተባለ። በዚያን ጊዜ እኮ ታዲያ ዚምባብዌ ድሮ የመከራ ምድር የጭንቀት የዓለም ጭንቀት ሆና ነበር። ሙጋቤም ከተለመዱት የአፍሪካ አምባገነኖች አንዱ ናቸው ሲል ዓለም መስክሮና ደምድሞ ተቀምጧል። አምባገነን አገዛዙ በሙስና በምጣኔ ሀብት ዝርክርክነትና ብክነት የተጨማለቀ ለተቃውሞ ትዕግስት ልቦናና ብልህነት ጨርሶ የጠፉበት አምባገነን፣ ዓለም የሚሰማውን መናገር ጀምሯል። የአሪዞናው ሪፐብሊካን የሕግ መወሰኛ ምክር ቤት አባል ጄፍ ፍሌክ ለቪኦኤ በሰጡት ቃል ዛሬ የነገሮች አካሄድ መፈንቅለ መንግሥት ይመስላል ብለዋል። ሮበርት ሙጋቤንም እጅም እጅግ ለረዥም ዓመታት ያገለገለ ወንበዴ ብለው ጠርተዋቸዋል። ለመሆኑ ዚምባብዌ ምን ምን ትሸታለች? በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ጌታቸው መታፈሪያን ማምሻውን ጠይቄያቸው ነበር። በነገራችን ላይ ፕሮፌሰር ጌታቸው ዚምባብዌን በአካልም ያውቋታል። አንድ ሁለቴ ተመላሽሻለሁ፣ ነጻነታቸውን ካገኙ ከሁለት በሁለተኛው ዓመት ከዛ በኋላም ደግሞ እንደዚሁ ተመላልሻለሁ። በቅርብም ያውቁታል ማለት ነው። የዚምባብዌ ሁኔታ በቅርብ አውቃለሁ። በጣም ጥሩ ሀገር ነው። ምንድን ነው እስቲ የዚህ የትናንትናና የዛሬ ሁኔታ የሚመስለው በቅርብ ተከታትለውት ከሆነ? እንግዲህ ዋናው የዚምባብዌ ችግሩ ፕሬዚዳንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣንና ለብዙ አመት መግዛት ደግሞ ብዙ ያባልጋል። እና በተለይ የመጀመሪያ ሚስታቸው ከሞተች በኋላ ሳሊ፣ አሁን በቅርቡ ያገቧት ግሬስ ሙጋቤ የምትባለዋ በንግዘት ብልጭልጭ ነገር በመውደድ የተጠላች ነበረች። የማትወደን ነበረ። እሷንም ደግሞ ለፕሬዚዳንትነትም ለምክትልም ለመሾም የሞከረውን የሚባልም ስጋት ነበረ። እና እነዚህ እነዚህ ሁሉ ተደማምረው ነው እንግዲህ ትላንትናውን ሙጋቤ ላይ ጦር ስራዊቱ መነሳትን። ለነገሩ እኮ የዚምባብዌን የፖለቲካ አየር ስንመለከተው በተለይ ዛኑ ፒኤፍ ያንን ያህል የጠነከረ እጆችና ክንዶችን አሳርፎ በፖለቲካው ላይ የሚነቃነቅ አይመስልም ነበረ። ይሄ ለውጥ አሁን የመጣው ቀደም ሲል ከነበሩት ሁኔታዎች እንደምንገነዘበው ከውጭ ሳይሆን የራሳቸው ታማኝ ይባሉ ከነበሩ ጀኔራል ነው የመጣው። ይሄ ሁኔታ በራሱ በዛኑ ፒኤፍ ፓርቲ ውስጥ መከፋፈል እንዳለ የሚያሳይ ይመስሎታል? አሁን ዚምባብዌ አፍሪካን ናሽናል ዩኒየን ፓትሪዮቲክ ፎርስ እንግዲህ ዛኑ ፒኤፍ የሚባለው እዛ ውስጥ ከሙጋቤ ጋር ተሰልፈው ነጮቹን አገዛዝ ለማስወገድ የተሰለፉ ምክትል ፕሬዚዳንቱ ነበሩ፣ ምናንገዋ ማለት ናቸው። እና በሰኞ ዕለት ነው መሰለኝ ኤመርሰን ምናንጓዋን ፕሬዚደንት ሙጋቤ አንተ በእኔ ላይ ኩብዴታ ልታስነሳ ነው፣ መፈንቅለ መንግስት ልታስነሳ ነው ብለው ከስልጣናቸው አባረሯቸውም። እሳቸውም በጎረቤት ሀገር ውስጥ ነው የሚኖሩት። እና በእሳቸው ፈንታ ያው ሚስታቸውንም ለማምጣት ነው ተብሎ ስለሚወራ እሷም ደግሞ በጣም የማትወደድ ስለነበረ በዚያን ጊዜ ነው ወታደሩ የጦር ኃይሉ ተነቃቃውና እነኚህ ሰውዬ በስልጣናቸው ይሄን ያህል ተነስተው አምባገነን የሚሆኑ ከሆነ ጦር ኃይሉ እርምጃ ይወስዳል የሚል የጦር ኃይሉ ኃላፊ በቀደም አስተዋውቆ ነበር። ይሄንን ኮንስታንቲኖስ ቺናንጋ የሚባለው ጀነራል ፖለቲካ ፓርቲ ውስጥ የነበረው መጥፎ ዝቀትን የሚያሳይ ነው። ይህም የተነሳው ፕሬዚዳንቱ እና አምባገነን እየሆኑ ስለሄዱ ነው። በጠቅላላው በነገራችን ላይ በጦር ኃይሉ የሚወጡ መግለጫዎች ኩዴታ አይደለም የሚያካሄድ ነው፣ ወታደራዊ መፈንቅለ መንግስት አይደለም የሚያካሄድ ነው፣ ሰላማዊ ለውጥ ነው እያሉ ነው። እርስዎ እንደ አንድ የፖለቲካ ምሁር ምን ያህል ያምኑታል? ይህንን አባባል ይህንን ቋንቋ? ያንን ቃል ብዙ ጊዜ ሰምተናል። ከብዙ አገራት ኩዴታ አስነስተናል የሚባል ነገር የለም። ከጊዜ በኋላ ነው ስልጣናቸውን እየጨበጡ በሚሄዱበት ጊዜ ሁልጊዜ፣ ናይጄሪያም ቢሆን ኢትዮጵያም፣ ሌላም ቦታ ይሄንን ቤት ካጸዳን በኋላ እኛ ወደ ወደ ጦር ሰፈራችን ነው የምንመለሰው እያሉ ያንን እንጉርጉሮ እያሰሙ ነው። ብዙዎቹ እንግዲህ ለብዙ አመታት የነበሩት ስልጣን ላይ እና የዚምባብዌም ከዛ የተለየ መስሎ አይታየኝም። ምናልባት ሁለት ነገር ሊሰራ ይችላል አንደኛው ጦር ኃይሉ ስልጣኑን ጨንድዶ ከጊዜ በኋላ ጊዜያዊ መንግስት ትፈጥራለሁ ሊል ይችላል። አንደኛ ሁለተኛ ደግሞ ከስልጣን የተባረሩትን በወታደሩ በጦር ኃይሉ የሚወደዱትን ምክትል ጠቅለ ፕሬዚዳንት የነበሩትን ኤመርሰን ምናንጓን መልሰው ለተወሰነ ጊዜ ስልጣኑ እንዲረከቡ ሊያደርጉ ይችላሉ። እሱን ነው አሁን ደም ቃል እየገቡ ያሉት ዛሬ የሚሰሙት እነሱም። እንግዲህ ምን ይመስሎታል የዚምባብዌ ዕጣ ፈንታ? ዚምባብዌ ትልቅ አገር ነች፣ ሀብታም አገር ነች። በዚምባብዌ ውስጥ የሚደረጉ ሽኩቾች ለምሳሌ ለሶስት የተከፈሉ ናቸው። ጦር ኃይሉ በአንድ በኩል አለ። ኤመርሰን መኗንጓን ደግሞ የሚደግፉ አሉ። ሁለተኛ ሶስተኛ ደግሞ ባለቤታቸውን ግሬስ ሙጋቤን የሚደግፉ አሉ። በእነዚህ መካከል ነው እንግዲህ የፖለቲካ ፍትጊያው። ሌላ ደግሞ ወጣ ብሎ በዛ አካባቢ ደቡብ አፍሪካ ታላቅ አገርነች ነች ቱ ዚምባብዌ ውስጥ አንድ ቀውስ ከተፈጠረ እሷንም የሚያናጋት ነው። ሬፊጂዎች ወደዛ ይመጣሉ ስደተኞች እና እነዚህ እነዚህ ሁሉ ናቸው እንግዲህ በዛ አካባቢ ቁልፍ ጨዋታ የሚጫወቱና የዛን ውጤት እንግዲህ ቆይቶ ማየቱ ይሻላል። ዶክተር ጌታቸው መቼም ገና መጀመሩ ነው ይሄ ሁኔታ ሰሞኑንም አብረን እንዘልቃለን። እርሱም በቅርብ እየተከታተሉት በጣም እግዜር ይስጥልኝ። አመሰግናለሁ ለጊዜው አብሮች እግዚአብሔር ይስጥልኝ ምናልባት ከነገ ጀምሮ ሺካጎ ውስጥ አፍሪካን ስተዲስ አሶሴሽን አለ እሺ እዚያ ውስጥ እነዚህ እነዚህ ነገሮች ይነሱ ይሆናል እሺ አመሰግናለሁ ጥሩ ነው እንደውም ቅርበት ይኖረዋል ያኔም እግዚአብሔር ይስጥ በሰላም ዋልኝ አሚን አሜን አመሰግናለሁ ዶክተር ጌታቸው አድማጮች ወደ ቀጣይ ዘገባ ከማለፋችን በፊት ሰበር ዜና አለን አነበዋለሁ መቀሌ ከተማ ላይ በመካሄድ ላይ ባለው ዝግ የህወሓት ስብሰባ አባላቱ በሰላሂስ እየተጠራረቡ መሆናቸውና ማንነታቸው ለጊዜው ያልታወቁ የማዕከላዊ ኮሚቴ አባሎች ስብሰባውን ረግጠው እንደወጡ ያገኘነው መረጃ ገለጸ። ምንጮቻችን ከመቀሌ እንደገለጹልን ለግምገማ የቀረበው ሰነድ መበስበስና የድርጅቱ የዲሞክራሲ ትግል የፈጠረው ጉድለት የአሰራር ግልጽነት በመዳከሙ ከዛ ባሻገርም ኢፍትሐዊ ጸረ ዲሞክራሲያዊነት እየጎለበት መምጣቱን ይገልጻል። የአመራሩ ብቃት በከፍተኛ ሁኔታ እያሽቆለቆለ መምጣቱንና የእድገትና ትራንስፎርሜሽን አፈጻጸም አጥጋቢ አይደለም በሚል ተሰብሳቢዎቹ እንደ ተግባቡበትና በድምፅ ብልጫ ማለፉን ምንጮቻችን ገልጸዋል። ስብሰባው በሚቀጥሉት ቀናት እንደሚጠናቀቅ ይጠበቃል። በዚምባብዌ ሁኔታ እንመለሳለን በስሚት ኖርድ ዌል የተጠናቀረው ዘገባ ዚምባብዌ ከየት ወዴት ይላል ቁልፍ ምዕራፎችንም ይመለከታል አዲሱ አበበና ቆንጅት ታዬ ያቀርቡታል። ቀኖቹ በሙሉ እንደ አውሮፓውያን የዘመን አቆጣጠር መሆናቸውን አስቀድመን ለአድማጮቻችን እናስጨብጥና እንውረደው 1889 ዓ ም ሴሲል ሮድስ የሚባሉ እንግሊዛዊ ከእንደበሌ ሕዝብ ንጉስ ሉቤንጉላ የአካባቢው የማዕድን ሀብት ባለቤትነት መብት ተሰጣቸው። ሴሲል ሮድስ ያን እጃቸው ካደረጉ በኋላ ብሪታንያ ሳውት አፍሪካ ካምፓኒ በደቡብ አፍሪቃ የብሪታንያ ኩባንያ የሚባል አካል መስርተው አካባቢውን በቅኝ ግዛትነት ያዙ። 1895 ኩባንያው ለመሥራቹ ሴሲል ሮድስ ክብር ሲባል ሮዴዥያ ተብሎ መጠራት ጀመረ። በ1898 ከዛምቤዚ ወንዝ በስተደቡብ ያለው አካባቢ ደቡብ ሮዴዥያ፣ በስተ ሰሜን ያለው ደግሞ ሰሜን ሮዴዥያ ተባለ። የዛሬቱ ዛምቢያ ማለት ነው። 1922 የደቡብ ሮዴዥያው የአናሳን ነጮች አስተዳደር በብሪታንያው ኩባንያ ከእንግዲህ አንተዳደርም በቅኝ ገዢው ስር ራስ ገዝ አስተዳደር መስርተናል ብሎ አወጀ። በ1953 ከግዛቲቱ ጥቁሮች በኩል ተቃውሞው እየተቀጣጠለ መጣ። ያኔ ብሪታንያ የዛሬዋን ዚምባብዌ ደቡብ ሮዴዥያን የዛሬቱን ዛምቢያ ሰሜን ሮዴዥያን እና ኒያሳላንድን የዛሬቱን ማላዊን ማለት ነው። አንድ ላይ አድርጋ ስታበቃ የምትገዛበት የማዕከላዊ አፍሪካ ፌዴሬሽን የሚባል መሰረተች። በ1963 ዛምቢያና ማላዊ ከእንግሊዝ ቅኝ ግዛትነት ነጻነታቸውን ይቀዳጁና ከፌዴሬሽኑ ይወጣሉ። 1965 ላይ የሮዴዥያ ጠቅላይ ሚኒስትር ኢያን ስሚት የአናሳን ነጮች ነጻ ሀገር መስርተናል ብለው አወጁ። እርምጃው በዓለም አቀፍ ደረጃ ቁጣ ቀሰቀሰ። የተባበሩት መንግስታት ድርጅትም የምጣኔ ሀብት ማዕቀብ ጣለባቸው። በ1972 የኢያን ስሚዝ አገዛዝን የሚቃወም ሽምቅ ውጊያ ይካሄድ ጀመር። ዛኑና ዛፑ የሚባሉ ተቀናቃኝ ፓርቲዎች ከዛምቢያና ከሞዛምቢክ ሆነው ሽምቅ ውጊያውን ሲያስተባብሩ ነበር። ከሰባት ዓመታት በኋላ በ1979 ብሪታንያ ሽምግልና ገብታ የሰላም ስምምነት ላይ ተደረሰ። ለነጻይቱ ዚምባብዌ ህገ መንግስት ወጣላት። በ1980 ዓ ም ፓርቲያቸው የሙጋቤ ማለት ነው የዛኑ ምርጫውን አሸንፎ ሙጋቤ ሚያዝያ 18 አሁንም እንደ አውሮፓ አቆጣጠር በጠቅላይ ሚኒስትርነት ቃለ መሐላ ፈጸሙ። የዛኑ ተቀናቃኝ ዛፖ ፓርቲ መሪ ጆሹዋ ንኮሞ ደግሞ የካቢኔ አባል ሆኑ። በ1982 ንኮሞ ከካቢኔው ተባረሩ። በዛፑ ፓርቲ የተነሳውን ተቃውሞ ለመደምሰስ ሰሜን ኮሪያ የሰለጠነው አምስተኛው ብርጌድ ተላከና ብዙ ሺህ ህዝብ ተገደለ። የሙጋቤ ወታደሮችም በግድያው ተወነጀሉ። በ1987 የሙጋቤ ዛኑና የንኮሞ ዛፑ ፓርቲዎች ጥምረት ፈጠሩና ዛኑ ፒኤፍ ተባሉ። ሙጋቤ ግን ህገ መንግስቱን ቀይረው ሲያበቁ የጠቅላይ ሚኒስትርነቱን ቦታ በመሰረዝ ራሳቸውን የስልጣን ሁሉ ዋና ባለቤት አደረጉ። ከ1998 እስከ 99 ባለው ጊዜ ዚምባብዌ ከፍተኛ የሆነ የዋጋ ግሽበት ላይ ወደቀች። ይህም በአገሪቱ ክፍሎች ተቃውሞና ትዕይንተ ህዝብ ቀሰቀሰ። ሞርጋን ሻንግራይ የተባሉ ተቃዋሚ የዲሞክራሲያዊ ለውጥ ንቅናቄ ሙቭመንት ፎር ዲሞክራቲክ ቼንጅ የተባለ የተቃዋሚ ፓርቲ መሪ ሆነው ብቅ አሉ። በ2000 ዓ ም በሙጋቤ መንግሥት የሚደገፉ ገበሬዎች በነጮች የተያዙ መሬቶችን በአመፅ መንጠቅና መያዝ ጀመሩ። በ በ2001 ዓ ም የዓለም ባንክና አይኤምኤፍ ዓለም አቀፉ የገንዘብ ድርጅት የነጮቹ መሬት መነጠቁን በመቃወም ለዚምባብዌ የሚሰጠውን እርዳታ በማቋረጣቸው የገንዘብ ሚኒስትሩ አስከፊ ረሃብ በሀገሪቱ አንዣቧል ሲሉ አወጁ። በ2002 ዓ ም ሙጋቤ ተቃዋሚያቸውን ሻንግራይን በፕሬዝዳንታዊ ምርጫ አሸነፉ። የተጭበረበረ ምርጫ ነው የሚል ተቃውሞም ተሰማ። በ2003 ተቃዋሚ መሪው ቻንግራይ ሙጋቤን ለማስገደል አሲረዋል ተብለው ታሰሩ። በ2004 ዓ ም ግን ፍርድ ቤቱ ሻንግራይን ነፃ ብሎ ከእስር ፈታቸው። መንግስት ግን ብይኑን ኮንኗል። በ በ2005 ዩናይትድ ስቴትስ ዚምባብዌን ከስድስቱ የጭካኔ አመራሮች ተርታ ፈረጀቻት። ዛኑ ፒኤፍ የምክር ቤት ምርጫውን አሸነፈ። የተባበሩት መንግስታት ድርጅት ወደ 700 ሺህ ህዝብ ለስደት መዳረጉን ይፋ አደረገ። በ2008 ዓ ም የቻንግራይ ፓርቲ በምርጫ ያሸንፋል ፍርድ ቤት ግን ሻንግራይ በትክክል አላሸነፉምና እንደገና ከሙጋቤ ጋር በድጋሜ ይወዳደሩ ብሎ ወሰነ። ሻንግራይ ግን ዛቻና ማስፈራራት ደርሶብኛል ብለው ከድጋሚ ምርጫው ራሳቸውን አገለሉና ሙጋቤ የምርጫው አሸናፊ ተባሉ። ከዚያም ሙጋቤና ሻንግራይ ጥምር መንግስት መሰረቱ። በ2009 ሻንግራይ ጠቅላይ ሚኒስትር ተብለው ቃለ መሐላ ፈጸሙ። በ2013 ዓ ም ሙጋቤ እንደገና የፕሬዝዳንታዊ ምርጫውን አሸንፈው ኤመርሰን ምናንገዋን ምክትል ፕሬዝዳንት አድርገው ሾሙ። በዓመቱ በ2014 ሙጋቤ ዘጠናኛ ልደታቸውን አከበሩ። ቀዳማዊት እመቤት ግሬስ ሙጋቤ የዛኑ ፒኤፍ ፓርቲ የሴቶች ክንፍ መሪ ተብለው ተሾሙ። ምክትል ፕሬዝደንት ጆይስ ሙጁሩ ደግሞ ከስልጣን ተባረሩ። በ2017 በአሁኑ ዘመን ማለት ነው፣ ሙጋቤ ምናንግዋን ስልጣንን ለመንጠቅ ያሴራል፣ ታማኝነት ይጎድለዋል በሚል ውንጀላ ከስልጣን አባረሯቸው። ምናንገዋን ከአገር ተሰደዱ። ከፍተኛ ወታደራዊ አዛዥ ኮንስታንቲኖ ችዌንጋ ደግሞ ሙጋቤ የምናንገዋን የዛኑ ፒኤፍ ደጋፊዎች ማባረር ካላቆሙ ጣልቅ አገባለሁ ብለው አስፈራሩ። አሁን ወታደራዊው ጦር ኃይል መንግስታዊውን የዜና ማሰራጫ ተቆጣጥሮታል። ፕሬዝደንት ሮበርት ሙጋቤም ቁም እስር ላይ ናቸው። አድማጮች፣ በወቅታዊው የዚምባብዌ ሁኔታ ላይ እየተከታተልን እንዘግባለን። የመጨረሻው የመጽሔት ክፍል ትንታኔ ርዕስ ላይ ደርሰናል። ወደ አዲስ አበባ ይወስደናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናት ለእነ አቶ ጉርሜሳ አያኖ እንዲመሰክሩ የሰጠውን ትዕዛዝ አጸና። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙም ቀጠሮ ይዟል። መለስካቸውማ ተከታዩን ልኮልናል። ፍርድ ቤቱ ነሐሴ 12 ቀን 2009 ዓ ም ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ አምስት ከፍተኛ የመንግሥት ባለሥልጣናት በመከላከያ ምስክርነት በተቆጠሩት መሠረት እንዲቀርቡ የሰጠውን ትእዛዝ ዛሬ በድጋሜ ይህንኑ ትእዛዝ ሰጥቷል። ፍርድ ቤቱ ቀደም ሲል በሰጠው ትእዛዝ መሠረት በመከላከያ ምስክርነት የተቆጠሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ከጥቅምት 27 እስከ 29 2010 ዓ ም ቀርበው ምስክርነታቸውን መስጠት ነበረባቸው። ይሁንና ምስክሮቹ በቀጠሮ እንዳልቀረቡ ይታወሳል። በዕለቱ የተሰየመው ችሎትም በጉዳዩ ላይ ዛሬ ውሳኔ ለማሰማት ቀጠሮ ሰጥቶ ነበረ። ዛሬ ከረፋዱ አምስት ሰዓት አካባቢ የተሰየመው ይኸው ችሎት እንዳብራራው ቀደም ሲል በተሰጠው ትእዛዝ መሠረት መጥሪያው እንዳልወጣ ደርሶበታል። ይህም በፍርድ ቤቱ የአስተዳደር ሥራ ጉድለት መሆኑን ጠቁሟል። ስለሆነም በተሰጠው ትእዛዝ መሠረት አምስቱም ባለሥልጣናትና በቃሊቲ ማረሚያ ቤት በእስር የሚገኙት የቀድሞው የአንድነት ዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱ አለም አራጌ እንዲቀርቡ ትእዛዝ ሰጥቷል። ይህ ትእዛዝ እንደተሰጠም አቃቢ ሕግ ከአንደኛ እስከ አራተኛ ከተዘረዘሩት ተከሳሾች ማለትም ከአቶ ጉርሜሳያኖ ሳያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና ካቶ ከአቶ በቀለ ገርባ በስተቀር የሌሎቹ ተከሳሾች መከላከያ ምስክሮች መታለፍ አለባቸው ሲል ለፍርድ ቤቱ አመልክቷል። በአቃቢ ህግ ክርክር መሠረት እነዚህ 13 ተከሳሾች ከጥቅምት 27 እስከ 29 2010 ዓ ም በነበሩት ቀናት ምስክሮቻቸውን አቅርበው ሊያሰሙ ሲገባ መከላከያ ምስክሮች አያስፈልጉንም በማለት የተሰጣቸውን እድል አልተጠቀሙበትምና ሊታለፍ ይገባል የሚል ነበረ። የእነዚህ ተከሳሾች ጠበቃ አቶ ወንድሙ ኢብሳ የአቃቢ ህግን ክርክር ተቃውመዋል። እንደ አቶ ወንድሙ ክርክር አቃቢ ሕግ ያቀረበው መከራከሪያ ያልተባለና ያልተደረገ ነው። በዚህ መዝገብ የተከሰሱ ደንበኞቻቸውም ከጥቅምት 27 እስከ 29 2010 ዓ ም በነበሩት ቀናት መከላከያ ምስክሮቻቸውን ሁሉ አቅርበው እንደነበረ አስታውሰው፣ ተራ ደርሷቸው ግን እንዳልተሰሙ ለፍርድ ቤቱ አስረድተዋል። አክለውም 11ኛ ተከሳሽ ደንበኛቸው አቶ በየነ ሩዳ ጀዱ ባለፉት አራት ተከታታይ ቀናት እንዳልቀረቡ እሳቸውም እንዲቀርቡላቸው አመልክተዋል። ፍርድ ቤቱ የሁለቱን ክርክር ካዳመጠ በኋላ ሁሉም መከላከያ ምስክሮች ቀርበው እንዲሰሙ በመወሰን የአቃቢ ሕግን ክርክር ውድቅ አድርጎታል። በዚሁ መሠረት የመከላከያ ምስክሮቹ ከታህሳስ 17 እስከ 19 2010 ዓ ም ድረስ ባሉት ቀናት ቀርበው እንዲመሰክሩ ቀጠሮ ይዟል። በነ ጉርሜሳ አያኑ ላይ አቃቢ ሕግ የሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አምስቱ በነጻ ሲሰናበቱ 17ቱ እንዲከላከሉ ተበይኖባቸዋል። እንዲከላከሉ ከተበየነባቸው ከ ከአስራ ሰባቱ መካከልም አቶ በቀለ ገርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር ኦህዴድ የአምስት ቀናት ድርጅታዊ ጉባኤውን እንዳጠናቀቀ የክልሉ አስተዳዳሪ አቶ ለማ መገርሳ የጽህፈት ቤት የኮሚኒኬሽንስ ቢሮና ሌሎች የቢሮ ኃላፊዎችን ጨምረው አባገዳዎች፣ የአገር ሽማግሌዎች፣ ታዋቂ ድምፃውያን፣ ምሁራን፣ ደራሲያንና ሌሎችም ግለሰቦች ያሉበትን ቡድን በመምራት አማራ ክልል ባህር ዳር ላይ ስብሰባ አድርገው ነበር። ስብሰባው የምክክር ጉባኤ መሆኑም ታውቋል። ስብሰባው ለምን እንዳስፈለገ ይህ ወቅት እንዴትና ስለምንስ እንደተመረጠ ተመረጠ አገራዊ ጉባኤ ከሆነም የገዢው ፓርቲ በዚህ ጉባኤ ላይ ምን ሚና እንዳለው ና ሌሎችንም ከጉባኤው ጋር የተዛመዱ ጥያቄዎችን እያነሳ አዲስ አበበ ሁለት እንግዶችን አወያይቷል ዶክተር ታዬ ንጉሴ በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ መምህር አቶ ኤርሚያስ ለገሰ የኢትዮጵያ ሳተላይት ሬዲዮ ና ቴሌቪዥን ኤሳት ባልደረባ ናቸው ከዚህ በፊት በጻፍኩት ጽሁፍ የኢህአዴግ ፖለቲካ የቅኔ ፖለቲካ እንደሆነ ጽፌያለሁ። ኢህአዴግ የሚያደርገውን የፖለቲካ እንቅስቃሴ ለመረዳት በጣም አስቸጋሪ ነው። ፊት ገጽተዋለ እንደገና ደግሞ ድብቅ መልክተዋለ እና በአሁኑ ሰዓት እንዴት ተካሄደ ሁለት ይሆናል ግምት አለኝ። የዚህ የክፍፍሉና የጥላቻው ፖለቲካ ጫፍ ደርሶ እየተመለሰ ነው ወይ የሚል ሀሳብ አለኝ። በተለይ ደግሞ እዛው ስብሰባው ላይ የአንድነት የፍቅር ምናምን መልእክቶች ሲተላለፉ ስናይ በተፈጥሮም የሆነ ነገር ጣፍ ላይ ደርሶ ይመለሳል፣ እና ይሄ አንዱ ግምቴ ነው። ሁለተኛ ግምቴ ደግሞ ኢህአዴግ እንደሚታወቀው የብሄር ፓርቲዎች ስብስብ ነው፣ እና ምናልባት የዚህ የብሄር ፓርቲዎች ስብስብ የሆነው ድርጅት ንፋስ እየገባው ይሆን የሚል ጥርጣሬም አለ ግምት አለኝ። መልካም አቶ ይርምያስ ምናልባት እርስዎን ለዚህ ውይይት ስጋብዝ የኢህአዴግ አባል ስለነ የነበሩ፣ የገዥቡ ፓርቲ ሚስጥር አዋቂ ነዎትም የሚል ግምት ስላለኝ ነው። እስከለቀቁበት ጊዜ ድረስ የኢህአዴግን አካሄድ ያውቁታል። የእርስዎን የበኩሎን ይበሉ እስቲ። እኔ በሁለቱ ወይ በኦህዴድ እና በብአዴን ለብቻቸው የተደረገ አይመስለኝም። ሰምተው ከሆነ አዲሱ የዛሬ ሁለት ሳምንት የኢህአዴግ ስራ አስፈጻሚ ስብሰባ አድርጎ ነበር እና እዛ ስብሰባ ላይ ካወጧቸው አንዱ ድርጅታዊ መግለጫዎች ውስጥ ሁለት ነገር ማድረግ ግዴታቸው ነው ይላል አንዱ የብሔራዊ ድርጅት ውስጥ ለውስጥ ያለንን ግንኙነት ማጠናከር ይላል ማለት ኦህዴድ ከባዴን ጋ ባዴን ከህወሀት ጋ ባዴን ከደህዴን ጋር የሚባሉት እነዚህ አራቱ የኢህአዴግ ድርጅቶች እርስ በርስ ያለን ግንኙነት ጤናማ እንዲሆን ተሻጋሪ ግንኙነት ማድረግ አለብን የሚል በአባላትም ደረጃ የሚያደርጉት አንዱ ውሳኔያቸው ነው ሁለተኛው ውሳኔያቸው ደግሞ ህዝብ ለህዝብም ማቀራረብ እንደ አንድ ስራ መስራት አለብን የሚል በግልጽ የተቀመጠ እንትን መግለጫ ነው፣ የድርጅታዊ መግለጫ ያለ። ስለዚህ መነሻው ይሄ ብአዴን እና ኦህዴድ ለብቻቸው ሲያዘጋጁት ነገር ሳይሆን በድርጅት ደረጃ ከመግለጫቸው ተነስተው የሄደ ነው። ባጭሩ ግን የገዥው ፓርቲ እጅ አለበት ነው የሚሉ ዋናው የኢህአዴግ እጅ አለበት እና ምናልባት ከወራት በኋላ ደግሞ በአማራና ትግራይ ተብሎ በህወሓትና በኦህዴድ በደቡብና በሌሎቹ ጋር እንመለከታለን በሚቀጥሉት ወራት። ቅድም ሚስትረኛ ነው ሲሉ ነበር ዶክተር ሳዬ የአስራ ዘጠኝ ዘጠና ሶስቱን ሁኔታና አሁን ያለውን ሁኔታ በደንብ ማየት አለብን። አስራ ዘጠኝ ዘጠና ሶስት ማለት አዲሱ ህወሀት ለሁለት የተከፈለበት የአደገኛው ወቅት ማለት ነው። የዛሬ አስራ አምስት ዓመት የነበረው ያ ወቅት እንዲህ አይነት ነገሮች ነበሩ ግን የዘጠና ሶስቱ የውስጠ ድርጅት ሽኩቻና የውስጠ ድርጅት ክፍፍል ነበረ፣ ህወሀትና አደጋ ውስጥ የጣለው። ስለዚህ የኢትዮጵያ ህዝብ እንዴት ልግለጸው? የዘጠና ሶስት ላይ በስቴዲየም ውስጥ ተቀምጦ እግር ኳስ የሚመለከት አይነት ነው የነበረው የኢትዮጵያ ህዝብ። እግር ኳስ ተጫዋቾቹ ዋናዎቹ ህወሀቶች ናቸው፣ በአዴንና ኦህዴዶች ነበር የነበሩት። የኢትዮጵያ ህዝብ የስቴዲየሙ ተመልካች ነው የነበረው። ስለዚህ የዛሬ አስራ ስድስት ዓመት ሽኩቻው የውስጥ ድርጅት የፓርቲ ነበር። አሁን ያለው ግን ምናልባት ዶክተር ታዬ በአካልም ስላለ በደንብ ሊገልጸው ይችላል። የህዝብ እምቢተኝነት ነው ያለው፣ ከድርጅት የተሻገረ ከፓርቲ የተሻገረ የኢትዮጵያ ህዝብ የስርዓቱን በቃኝ የማለት ስለዚህ፣ ከዚህ ስርዓት ጋር አልቀጥልም የማለት ነው። ስለዚህ ከድርጅት ባሻገር ስለሆነ ኢህአዴግ የወሰነው ውሳኔ አሁን በውስጠ ድርጅት የሚያልቅ ሳይሆን ወደ ህዝብ መሄድ አለብን፣ መዳኛ መንገዱ ምናልባትም ኢትዮጵያዊነትን ማቀንቀን ነው ከሚል የመጣ አድርጌ ነው የምወስደው። ስለዚህ ሁለቱም መለየት አለብን። በዋናነት ግን ማንሳት የምፈልገው በኢህአዴግ ደረጃ የተቀነቀነ ነው። ግን ውጤቱ ምንድን ነው? ምን አይነት ስሜት ተሰማ? እሺ ነገር በኋላ ላይ ይመጣበታል፣ እንሄዳለን ወደዛ። ዶክተር ታዬም እዚህ ላይ የሚጨምሩት ካለ ይጨምራሉ፣ በኋላ ጥያቄ ላክልና በዛው ላስኪዳችሁ። መቀሌ ላይ የኢህአደጎች መሰብሰባቸውን እንሰማለን። ይሄ ምን ያህል እውነት ነው? ይሄንንም ግምት ውስጥ አስገብተው ዶክተር ታዬ ቀደም ባለውና አሁን በዚህ ላይ አቶ ኤልማያስ ቀደም ካነሳው ጋር በአብዛኛው አስማማለው። ነገር ግን ለዚህ ጉባኤ ምናልባት ገፊ ምክንያት ሊሆን የሚችል ከአለፉት ሁለት ዓመታት ጀምሮ የተነሳው የህዝባዊ አመፅን ከግምት ውስጥ ማስገባት አለብን። በተለይ ደግሞ በኢትዮጵያ ሶማሌ እና በኦሮሚያ ክልል የነበረውም ግጭት ትንሽ የራሱ የሆነ ተጽዕኖ ያሳደረ ይመስለኛል፣ የዚህ ጉባኤው መካሄድ ላይ። ምንድነው አመፁ በተለይ በአማራና በኦሮሚያ ክልል የእነኝህ የኢህአዴግ አመራሮችን አጣብቂኝ ውስጥ ነው የተተታቸው። እነኝህ የክልል ፓርቲዎች ለድርጅታቸው ነው ታማኝነታቸው። ነገር ግን አሁን በዚህ በዚህ አመፆቹ ውስጥ ምንድነው የእነሱን አቋም ወይ ከድርጅታችሁ ነው ወይ ከኛ ናችሁ የሚል መልእክት ነው ህዝቡ ያስተላለፈው አሁን ያንን እንዴት ማስታረቅ እንዳለባቸው ግራ የተጋቡ ይመስለኛል። እኔ መሀል መንገድ ላይ ያሉ ይመስለኛል። እና አንደኛ ለህዝብ እንደቆሙም ራሳቸውን ማሳየት ይፈልጋሉ። ሁለተኛ ደግሞ ከድርጅታቸውም እንዳራቁ ማሳየት ይፈልጋሉ። አሁን ከፍተኛው ጥያቄ ያለው ይሄንን ሁለት ተቃራኒ ኃይሎች ተቃራኒ ጥያቄዎች በህዝብና በድርጅታቸው መካከል የሚመጣውን እንዴት ማስታረቅ አለባቸው የሚለው በክልሎቹ ኃላፊዎች ትከሻ ላይ ወደቀ ይመስለኛል። ወደ ሁለተኛው ጥያቄ ስመጣ በእርግጥ በዛው ስብሰባ ላይ ይሄ ነገር ከጠበቁት ያለፈ ሊሆን ይችላል። ምንድ ነው ኢትዮጵያዊነት የሚለው በፊት ሲወገዝ ነበር። አሁን ከተወሰነ ጊዜ በኋላ በተለይ ከዘጠና ሰባት ምርጫ በኋላ እንደ ድክመታቸው ወስደውት አሁን ኢትዮጵያዊነትን ማቀንቀን እንዳለበት ይሄ ኢህአዴግ እንደ አዲስ የፖለቲካ አጀንዳ የቀረበ ነው። ቀደም ሲል የኢትዮጵያ የሚል የፖለቲካ አጀንዳም አልነበረውምና ይሄ የአባይ ግድብ ምናምንም የመሳሰሉት ሁሉ ከዛ ጋር የተያዘ ነው እና አሁንም ቢሆን የኢህአዴግ ትልቁ ፈተና በኢትዮጵያዊነትና በዚህ በጎሰኝነትን ሁለቱን እንዴት እናስታርቅ የሚል የራሱ ፈተና አለባቸው። አሁን ምናልባት በዚህ በባህር ዳሩ ስብሰባ ላይ ስሜታዊም የሆኑ ይመስላል። ኢትዮጵያዊነት ወደ ስሜታዊነትም የገፋቸው ይመስላል እና ፖለቲካውን በካልኩሌሽን ልታካሄደው ስትሞክር አንዳንዴ ሰውነህና በውስጥ የሚገፋ ሀይል አለ። እውነትም ስብሰባው ላይ የተደረጉ ንግግሮችን ውይይቶችን፣ ይሄ ኢትዮጵያዊነት የሚለው እነሱ ከሚያቀነቁኑበት የዘውጋዊነት አልፎ ሄዷል። የህዝብን ቀልብ ስቧል። እንዲያውም አንዳንዶች ምንድን ነው የሚሉት? አንድ ጽሑፍ ዛሬ ሳነብ ይሄ ሆን ተብሎ እነዚህ ከውስጡ የተፈጠሩት ፖፕሊስት የሆኑ ፖለቲከኞች ማለት ህዝብን ወደ እነሱ ለማሰብ ያደረጉት ቀመር ነው ምናምን የሚል ይታለ። ያም ሆነ ይህ የሕዝብን ትኩረት ስበዋል። አሁን ይሄ ኃይል በህዝቡ ዘንድ እንደገና ደግሞ ለይህም መቼም ከሕዝብ የወጡ የፖለቲካ አመራሮች ናቸው እና እነሱም ከቁጥጥራቸው በሆነ ውጭ ያ አይነት ስሜት ውስጥ የገቡ ይመስለኛል እና ያ ደግሞ ከድርጅታቸው መርህ ትንሽ ወጣ ላይ አያስደምጠኛ። እዚያ ላይ እንደውም አንድ ነገር ልጨምር። ዶክተር ታዬ ምናልባት እርስዎም አቶ ኤርሚያስም ልትናገሩበት ትችላላችሁ። አቶ ለማ መገርሳ የኢትዮጵያዊነት ምንነት ዛሬ ባየነው ትዕይንት ትርጉሙ ገብቶናል። ኢትዮጵያዊነት ልዩ ነው። ሱስ ነው። ከደም አልፎ ልብ ውስጥ እንዳለ ዛሬ አየ ነው ይላሉ አድማጮች፣ ዝግጅቶቻችን በሙሉ በሰዓት እጥረት ምክንያት ማቅረብ አልቻልንም፣ ይቅርታ እንጠይቃለን። አሜሪካና ሕዝቧ እንዲሁም የቤተሰብ ፕሮግራም ለሌላ ጊዜ ተላልፏል። አሁን አጫጭር የማጠቃለያ ዜናዎችን እናሰማለን። መቀለ ከተማ ላይ በመካሄድ ላይ ባለው ዝግ የህወሀት ስብሰባ አባላቱ በሰላይስ እየተጠራረቡ መሆናቸውና ማንነታቸው ለጊዜው ያልታወቁ የማዕከላዊ ኮሚቴ አባሎች ስብሰባውን ረግጠው እንደወጡ ያገኘ ነው መረጃ ገለጸ። የረጅም ጊዜ ዚምባብዌ መሪ ሮበርት ሙጋቤ ከመኖሪያ ቤታቸው እንዳይወጡ መደረጉን የደቡብ አፍሪካ ፕሬዝደንት ተናግረዋል። ለ37 ዓመታት ያህል ስልጣን ላይ የቆዩትን ሙጋቤ ከስልጣን ለማስወገድ በወታደራዊ ኃይል የተደገፈ ሙከራ እየተካሄደ ይመስላል። ከሶማሊያ መንግስት ጋር የተቀነባበረ የዩናይትድ ስቴትስ የአየር ድብደባ በርካታ የአልሸባብ አማጽያንን እንደገደለ ገደለ የዩናይትድ ስቴትስ የአፍሪቃ እዝ ያወጣው መግለጫ ጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያርማምን በጎበኝበት ወቅት የጸጥታ ኃይሎችና በራሳቸው አነሳሽነት የሚንቀሳቀሱ ወገኖች ራሄን በተባለ ክፍለ ሀገር ውስጥ ሰፊ የጭካኔ ተግባር ይፈጽማሉ የሚባለው ተአማኒ ወሬ እንዳሳሰባቸው ገልጸዋል። ዝግጅቶቻችን ተጠናቀዋል። የኤፍሬም ታምሩ ዜማ እስከ ትግርኛው ስርጭት ያዳርሰናል። በእኛ በኩል ሰላም፣ ደህን አደሩ።